የኢትዮጵያ ሙስሊም ማኅበረሰብ ተቋማዊ ለውጥ የጋራ ኮሚቴ በጥናትና መፍትሄ አፈላላጊ ኮሚቴና መጅሊስ መካከል የነበረውን አለመግባባት ይፈታል የተባለውን ጥናት ውጤት ማጠናቀቁን አስታወቀ። በሰነዱ ላይ ውይይት ከተደረገ በኋላ በቅርቡ የምርጫ ሂደት ዝግጅት እንደሚደረግም ዛሬ በአዲስ አበባ ኡማ ሆቴል ውስጥ ኮሚቴው ገልጿል። ሙክታር ጀማል ዝርዝሩ አለው። የጋራ ኮሚቴው ሰብሳቢ ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለመገናኛ ብዙሃን በሰጡት መግለጫ የኢትዮጵያ ሙስሊም ማኅበረሰብ ተቋማዊ ለውጥ የጋራ ኮሚቴ ባለፉት ስምንት ወራት ውይይቶችን አካሂዶ ሦስት ሰነዶችን ያጠናቀቀ መሆኑን ገልጸዋል። እነዚህ የኢትዮጵያ ሙስሊሞች ተቋማዊ የመመስረቻ ህግ የተቋሙ የመዋቅርና አደረጃጀት እና የእምነታዊ አስተምህሮት አንድነትና ልዩነት ላይ ያተኮሩ መሆናቸውን አስታውቀዋል። የጋራ ኮሚቴው በጠቅላይ ሚኒስትር አብይ አህመድ አማካኝነት መዋቀሩንም ገልጸው ለስራው ስኬታማነት ከሁሉም ወገኖች ጋር እየሰሩ መሆናቸውንም ተናግረዋል። የስራችን ንግፋታችንም በትናንትናው ቀን ጠቅላይ ሚኒስትሩና ለተከበሩ ምክትል ሚኒስትሩ እንዲሁም ለተከበሩ መፈልሀት ባሉበት ስራችንን አቅርበንላቸው ልፋታችንን አመስግኖታ አድንቀውታል። ስለ ሙስሊም ጉዳይ ስለ መጅሊስ ጉዳይ መናገር እንዳለብን ጥርቅ ውይይት ተወያይተናል። የሰነዶቹ ዝግጅትና የመጅሊስ ህጋዊነት ህዝበ ሙስሊሙ ተወካዮቹን በነፃና ገለልተኛ መንገድ እንዲመርጥ መሰረት ይሆናል ብለዋል። ሙፍቲ ሐጅ ዑመር ኢድሪስ ከተለያየ በኋላ ወደ ምርጫ ሂደት ሊሄድ ይችላል። ምርጫ ወሩ መልክ መካሄድ አለበት። የምርጫ ኮሚቴ አስመራዊ ኮሚቴ መቋቋም አለበት፣ ወይም ይኸው ኮሚቴ ሊያስመርጥ ይችላል የሚለውም በዛ ጊዜ የተሰበሰቡት ጦላ ሀኪም የምንመለከታቸው አጋሮች ወስ ሙበት ይሆናል። የጋራ ኮሚቴው የመጅሊስ ተወካዮችን መፍትሄ አፈላላጊ ኮሚቴና ገለልተኛ ምሁራንን ጨምሮ በሰኔ ወር የተዋቀረ መሆኑን አስታውሰው ልዩነቶችን በማጥበብ ላይ ሰፊ ሥራ መሰራቱን የጋራ ኮሚቴው ሰብሳቢ ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።